ድርቁ በኢትዮጵያውያንና በሰብአዊ ፍጡራን ላይ ያስከተለውን አስከፊ ሁኔታ ተመልክቻለሁ። በተባበሩት መንግሥታት የሰብአዊ እርዳታ ጉዳዮች ረዳት ዋና ጸሐፊና የአስቸኳይ ጊዜ ድጋፍ አስተባባሪ ስቲቨን ኦብራያን ናቸው። በኢትዮጵያ አዲስ ለደረሰው ድርቅ ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ እናሰማለን። የዩናይት ስቴትስ ዲሞክራቲክ ፓርቲ የምክር ቤት አባላት አገር አቀፉን ተቃውሞ ተቀላቀሉ። ይህም ሰሞኑን የወጣውን ፕሬዝዳንታዊ የትእዛዝ ማስፈጸሚያ የኢሚግሬሽን ጉዳዮች የተመለከተ ነው። ዘገባ አለን። የአሜሪካ ድምፅ 75ኛ ዓመቱን በነገ ዕለት ይደፍናል። በቅንብራችን በመጠኑ እናስታውሳለን። ስደተኞች ወደ ዩናይትድ ስቴትስ እንዳይገቡ ፕሬዚደንት ዶናልድ ትራምፕ ያሳለፉትን የአንድ መቀዳ ዩናይትድ ስቴትስ ቀዳሚ አጀንዳው አድርጋ እንደምትወያይበት የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ተናግረዋል። የተባበሩት መንግሥታት የሕፃናት መርጃ ድርጅት ዩኒሴፍ ሕይወት አድን ምግብ በማጣት ለሞት የተቃረቡና በግጭት ኃይል የተጠመዱ በሚሊዮን የሚቆጠሩ ሕፃናት አጣዳፊ እርዳታ ካላገኙ እንደሚሞቱ አስጠነቀቀ። የሚሉት ደግሞ የዋና ዋና ዜናዎቻችን ርዕሶች ናቸው። ጤና ስጥልን እንደምናመሻቸው ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ጥር 23 2009 ዓ ምት ስርጭታችን ጋር አስተናጋጆች አሉላ ከበደና ሰለሞን ክፍሌ ከአቀናባሪያችን ንጉሶ ታምሬ ጋራ እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና ስደተኞች ወደ ዩናይትድ ስቴትስ እንዳይገቡ ፕሬዚደንት ዶናልድ ትራምፕ ያሳለፉትን የ120 ቀናት እገዳ ዩናይትድ ስቴትስ ቀዳሚ አጀንዳው አድርጋ እንደምትወያይበት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ተናግረዋል። ዩናይትድ ስቴትስ ስደተኞችን የመደገፍ የቆየ ባህል ያላት አገር እንደሆነች ያስታወሱት ጉተሬስ ይህን አሁን በፕሬዚደንቱ የወጣውን እገዳ ጊዜያዊ እንደሆነም ተስፋ አደርጋለሁ ብለዋል። በአዲስ አበባ የአፍሪካ ህብረት ጉባኤ ላይ የተገኙት የቀድሞው የስደተኞች ጉዳይ ዋና ኃላፊ ጉተሬዥ ለጋዜጠኞች በሰጡት ቃል የስደተኞችን ደህንነት መጠበቅ እጅግ አስፈላጊና ዋና ጉዳይ ነው ብለዋል። ረዥምና ውስብስብ የጉዞ ማመልከቻቸውን አሟልተው ወደ ዩናይትድ ስቴትስ ለመግባት የተዘጋጁ ሰዎች ሲከለከሉ እጅግ አሳዛኝና ተስፋ አስቆራጭ ውሳኔ ነው ሲሉ ትላንት ሰኞ የተናገሩት ደግሞ የወቅቱ የዩኤንኤችሲአር ማለትም የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ ናቸው። ስደተኞች ኳሉ ግራንዲ ከአሜሪካውያን ባላነሰ ሁኔታ የደህንነትና ጸጥታ ጥበቃ ጉዳይ ያሳስባቸዋል። ዩኤንኤችሲአር በሰጠው ግምት መሠረት ፕሬዚዳንት ዶናልድ ትራምፕ እገዳ በጣሉባቸው 120 ቀናት ውስጥ ወደ 20 ሺህ ስደተኞች ነበሩ ዩናይትድ ስቴትስ ሊገቡ የሚችሉት። ስደተኞች ወደ ዩናይትድ ስቴትስ እንዳይገቡ የሚከለክለውንና ፕሬዚዳንት ዶናልድ የደነገጉትን ይህንን እገዳ ባለመደገፋቸው የፍትህ ሚኒስትሯ ተጠባባቂ አቃቤ ህግ ሳሊ የትስ ከስራቸው ተባረዋል። ብዙም ሳይቆይ ፕሬዚዳንት ትራምፕ የተኳቸው ዶዋና ቤንቴ የፕሬዚዳንታችንን ህጋዊ ትዕዛዝ ማክበር አለብን ማለታቸው ተሰምተዋል። እንዲሁ በፕሬዚዳንት ትራምፕ የተተኩት ዳና ቤንቴ ሽመታቸው በመወሰኛው ምክር ቤት እስከሚጸድቅ ድረስ በምክትል አቃቤ ህግነት ያገለግላሉ። የፕሬዚዳንት ትራምፕ እገዳ ህጋዊ ነው ብዬ አላምንም ያሉትና ከስራቸውም የተባረሩት ምክትል አቃቢ ህግ የትስ በቀድሞ የፕሬዚዳንት ባራክ ኦባማ የተሹ መሆናቸውም ይታወቃል አቃቢ ህግ የትስ ውሳኔያቸውን አስመልክተው ሲናገሩም ወደ ፍርድ ቤት የምንወስደው ጉዳይ ሚዛን የሚደፋና ና ፍትሐዊም መሆን አለበት ሲሉ ተጥርምጠዋል ዋይት ሀውስ ግን የዩናይትድ ስቴትስን ዜጎች ደህንነት ለመጠበቅ የወጣን ህጋዊ መመሪያ ተግባራዊ ላለማድረግ ምክትል አቃቢ ህጓ የወሰዱት እርምጃ ብሎም በይፋ በአደባባይ ወጥቶ መናገራቸው የፍትህ ሚኒስቴርን አሰራር የሚያጋለጥ ነው ብለዋል ትራምፕ ለጠቅላይ አቃቢ ህግነት ያጯቸው የሴናተር ጄፍ ሴሽንስ ሹመት ዛሬ ማክሰኞ በሴኔቱ ማለትም በህግ መወሰኛው ምክር ቤት የህግ ክፍል ይጸድቃል ተብሎ ይጠበቃል። ሴሽንስ የህግ ክፍሉን ይሁንታ ካገኙ ወደ ሙሉ የምክር ቤቱ የሴኔት አባላት ይተላለፋል። የተባበሩት መንግስታት የህጻናት መርጃ ድርጅት ዩኤንኤችሲአር ህይወታድን ምግብ በማጣት ለሞት የተቃረቡና በግጭት መሀል የተጠመዱ በሚሊዮን የሚቆጠሩ ህጻናት አጣዳፊ እርዳታ ካላገኙ እንደሚሞቱ አስጠንቅቋል። ዩኒሴፍ ዛሬ ጄኔቫ ውስጥ ባቀረበው ተማጥኖ ለ181 ሚሊዮን ህዝብ የ3.3 ቢሊዮን ዶላር እርዳታ የጠየቀ መሆኑ ታውቋል። ከ81 ሚሊዮኑ ተረጂዎች ገሚሱ ህጻናት ናቸው ብሏል ዩኒሴፍ። ሊሳ ሽላይን አጭር ዘገባ አላት። ትዝታ በላቸው ታቀርበዋለች። ዩኒሴፍ ከጠየቀው የ3.3 ቢሊዮን ዶላር እርዳታ አንድ ነጥብ አራት ሚሊዮን የሚመደበው በሶሪያ ጦርነት ውስጥ በተጠመዱና በስደት አምስት አጎራባች አገሮች ውስጥ ለሚኖሩ 17 ሚሊዮን ተጎጂዎች ሲሆን ገሚሱ ልጆች ናቸው። የሶሪያ ጦርነት በዚህ በሚመጣው መጋቢት ወር መግቢያ ሰባተኛውን ዓመት ይይዛል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ዳይሬክተር ማኑኤል ፎንቴን ሶሪያ ከፍተኛው የሰብአዊ ቀውስ ውስጥ የምትገኝ አገር ናት ይላሉ። በተለይም በአሁኑ ሰዓት በጦርነት ቀጠና ውስጥ የሚኖሩ አራት መቶ ሺህ የሚሆኑ ልጆች ሁኔታ አሳሳቢ ነው። ያሉበትን እጅግ ከባድ ሁኔታና ምግብም ለማድረስ መንገድ ያለመኖሩን መገመት ይቻላል። ለጋሽ አገሮች እስካሁን በችሮታቸው ቢያግዙም እነዚህ ስደተኛ ልጆች ትምህርት ያለማግኘታቸውም አሳሳቢ ነው። በጨቅላ እድሜያቸው እንዲሰሩ ተገደዋል። በአጠቃላይ ደህንነታቸውም ላይ አደጋ ተጋርጧል። ያለመረጋጋትና የጦርነት ቀውስ ባለባቸው 48 አገሮች የሚኖሩ ሰባት ነጥብ አምስት ሚሊዮን ልጆች ከፍተኛ የተመጣጠነ ምግብ እጦት እንደሚገጥማቸው ዩኒሴፍ ተምኗል። ከነዚህ አብዛኞቹ ልጆች የሚኖሩት በሰሜን ምስራቅ ናይጄሪያ በየመን በደቡብ ሱዳንና በሶማሊያ መሆኑም ተጠቅሷል። ዩኒሴፍ በተማጠነው ገንዘብ በብዙ ሚሊዮን ለሚቆጠሩ ልጆች ህይወት አድን ምግብ፣ ንጹህ የመጠጥ ውሃ፣ የመጸዳጃ ስፍራ፣ የጤና ጥበቃ አገልግሎትና ትምህርት እንደሚያቀርብ ገልጿል። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የሰዓቱን የዓለም ዜና ነው። የአፍሪካ ህብረት ሞሮኮን ከ ሰላሳ ዓመታት በኋላ በአባልነት ተቀበለ። ምንም እንኳን ሽግግሩ ቀላል ባይሆንም በዚህ ውስብስብና ትላዋጭ በሆነው ዓለም የተባበረች አፍሪቃ አስፈላጊ መሆኗን መሪዎቿ ተስማምተዋል። ነገሩን ያወሳሰበውም ሞሮኮ የቀድሞውንም ከአመታት በፊት ከህብረቱ የተለየችበት ውዝግብ ስላልተፈታ መሆኑ ታውቋል። ሞሮኮ እንደ አውሮፓውያን የዘመን አቆጣጠር በ948 ዓ ም ከህብረቱ ከያኔው የአፍሪቃ አንድነት የተለየችው የአፍሪቃ ህብረት ለምዕራብ ሳሃራ ነጻነት እውቅና ሲሰጥ መሆኑ ይታወሳል። ከዚያን ጊዜም አንስቶ ሞሮኮ ምዕራብ ሳሃራን ግዛቴ ነች ስትል ቆየች። ምዕራብ ሳሃራም የአፍሪቃ ህብረት አባል እንደሆነቻለች። የሴኔጋሉ ፕሬዚዳንት ማኪሳል ትናንት ሰኞ በውሳኔ ከተላለፈ በኋ በኋላ ባሰሙት ንግግር ቤተሰብ ሲጠናከርና ሲበዛ እንደ ቤተሰብ ማሰብና መፍትሄ መፈለግም እንችላለን ያሉት ሞሮኮ ያለ አንዳች ለምሳሌም ምዕራብ ሰሃራ ካልተመለሰች የሚል አይነት ቅድመ ሁናቴ ሳታስቀምጥ ወደ ህብረቱ መቀላቀሏ የሞሮኮ መንግስት ሰላማዊ ሽግግር መፈለጉን የሚያመለክት መሆኑም ተመልክቷል። የአፍሪካ መሪዎች በሰጡት አስተያየትም ሞሮኮ ህብረቱን ለመቀላቀል ያደረገችው ውሳኔ በአንድነትና በሰላም መካከል ያለ የምርጫ ውጤት ነው ብለዋል። አፍሪካ ሀገሬና ቤቴ ነች፣ ከረዥም ጊዜ በኋላ ወደ ቤቴ መመለስን ወይም የመሰለ አስደሳች ነገር የለም ያሉት ደግሞ ንጉስ መሐመድ ስድስተኛ ናቸው። ሞሮኮ ከሃምሳ አራቱ የህብረቱ አባላት የሰላሳ ዘጠኙን ይሁንታ ድምፅ አግኝታ ነው ወደ ህብረቱ የተቀላቀለችው። በመጨረሻም ፕሬዚደንት ዶናልድ ትራምፕ በመንግሥት መስሪያ ቤቶች የሚገኙ የተመሳሳይ ጾታ ፍቅረኞችን መብት እንደሚያከብሩ ዛሬ ማክሰኞ ቃል ምግባታቸው ተሰምቷል። ፕሬዚደንቱ ከዚህ ውሳኔ የደረሱት እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ ም በቀድሞ ፕሬዚደንት ባራክ ኦባማ የጸደቀውን የተመሳሳይ ጾታ ፍቅረኞችን ህጋዊነት ያስቀራሉ የተባለ በስፋት ከተወራ በኋላ መሆኑ ነው። ዋይት ሀውስ ይፋ ባደረገው መግለጫ ትራምፕ እንደ ፕሬዚደንት የተመሳሳይ ፍቅረኞችን ግንኙነት ያከብራሉ ሲል አትቶ ውሳኔው የመጣውም በቀጥታ ከራሳቸው ከፕሬዚደንቱ ነው ብሏል። ፕሬዚደንት ትራምፕ በምርጫ ዘመቻቸው ወቅትም እንዳደረጉት ለተመሳሳይ ጾታ ፍቅረኞች እውቅና መስጠታቸውን እንደቀጠሉበት የጠቀሰው የዋይት ሀውሱ መግለጫ ይህን በማድረግና ጥያቄውንም ወደ ኅብረተሰቡ በማምጣት ረገድ የመጀመሪያው የሪፐብሊከን ተመራጭ በመሆናቸው ሊከበሩ ይገባል ብሏል። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ አሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ ሰለሞን ክፍሌና አሉላ ከበደንን። ቀደም ሲል የዜና ሰዓታችን በማነሱ ያልተካተተ አንድ ዜና ባጭሩ ናክል ኢራን ባካሄደችው የሚሳይል ሙከራ ላይ ለመነጋገር የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዛሬ ማምሻውን አስቸኳይ ስብሰባ እንደሚያካሄድ ገልጿል። ስብሰባውን የጠየቀችው ዩናይት ስቴትስ ስትሆን ምንሻውም ኢራን ባለፈው እሁድ ያካሄደችው የአጭር ርቀት ሚሳይል ሙከራ መሆኑ ተገልጠዋል። ትክክለኛው የሚሳይሉ አይነትም ሆነ የርቀቱ መጠን በውል አልተገለጸም። የ2015 የጸጥታው ጥበቃ ምክር ቤት ውሳኔ ኢራን ከኒውክሌር ጦር መሳሪያ ጋር የተያያዘ ምንም አይነት የሚሳይል ሙከራ እንዳታደርግ ይደነግጋል። አድማጮች፣ በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ1922ና 25 ሜትር ባንዶች በአጭር ሞገድ እንዲሁም በናይልሳት እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ቀዳሚው የዕለቱ አቢረስ ኢትዮጵያ አዲስ የተከሰተውን ድርቅ ለመቋቋም ላቀረበችው ጥሪ ዓለም አቀፉ ማህበረሰብ አፋጣኝ ምላሽ እንዲሰጥ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ጥሪ አቅርበዋል። ዋና ጸሐፊው ጥሪውን ያቀረቡት በዚሁ ድርቅ ላይ በተወያዩና ከትላንት በስቲያ ማምሻውን በተጠናቀቀው ስብሰባ ላይ ነው። የአዲስ አበባው ዘጋቢያችን እስክንድር ፍሬው ዝርዝር አለው ነው በተባበሩት መንግስታት የስብሰባ ማዕከል በትናንትናው ዕለት የተካሄደው ስብሰባ የኢትዮጵያ መንግስት በተለይ በአርብቶ አደር አካባቢዎች አዲስ ድርቅ መከሰቱን ይፋ ካደረገ በኋላ የተካሄደ የመጀመሪያው ከፍተኛና ዓለም አቀፍ ስብሰባ ነው። በዚሁ ድርቅ ምክንያት 5.6 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። የእነርሱን ፍላጎት ለማሟላትና ለተያያዥ ምላሾች የሚጠበቀው የገንዘብ መጠን ደግሞ 948 ሚሊዮን ዶላር መሆኑ ተገልጿል። የተባበሩት መንግስታት የሰብአዊ እርዳታ ጉዳዮች ረዳት ዋና ጸሐፊ ሰፊ እንደዚሁም የአስቸኳይ ጊዜ ድጋፍ አስተባባሪ ስቲፈን ኦብሪያን ምላሹ አጣዳፊ መሆን እንዳለበት ለጋዜጠኞች ተናግረዋል። ትናንት ከአቶ ምትኩ ካሳ ጋር ወደ ሶማሌ ክልል ተጉዤ ድርቁ በኢትዮጵያውያንና በሰብአዊ ፍጡራን ላይ ያስከተለውን አስከፊ ሁኔታ ተመልክቻለሁ። በሕይወት ለመቀጠል ያላቸው ዕድልና የወደፊት ኑሯቸው የተያያዙ መሆናቸውንም ተረድተናል። እንስሳትም ላሞች፣ በጎች፣ ግመሎች፣ ፍየሎች ድርቁን መቋቋም እየተሳናቸው ሞተዋል። በቂ ምግብ መኖ የለም። ስለዚህ በፍጥነት መንቀሳቀስ አለብን። ረዳቷና ጸሐፊው በስብሰባው ላይ ባደረጉት ንግግርም በአርብቶ አደር አካባቢዎች የተፈጠረው ድርቅ ያለፈውን የኤልኒኖ ድርቅ ተከትሎ የመጣ መሆኑን አስታውሰዋል። ከኤልኒኖ ድርቅ ጉዳት ማገገም በራሱ ዓመታት እንደሚፈልግ በመግለጽም አዲሱ ድርቅ ሁኔታዎችን እንደሚያባብስ አስረድተዋል። የኢትዮጵያው ምክትል ጠቅላይ ሚኒስትር ደመቀ መኮንን በበኩላቸው መንግስታቸው ለመነሻ የሚሆን ገንዘብ መድቦ አስፈላጊውን ድጋፍ እያደረገ መሆኑን አስታውቀዋል። ፓርላማችን ለዚህ ድርቅ ምላሽ ለመስጠት ለመነሻ የሚሆን የአንድ ቢሊዮን ብር ወጪ አጽድቋል። በጀቱ የአስቸኳይ ጊዜ የውሃ የምግብና የመኖ አቅርቦት ለማሟላት እየዋለ ነው። የሰብአዊ እርዳታ አጋሮቻችን የተጠቁት አካባቢዎቻችንን ክልላዊ መንግስታት አገልግሎቶች ለመደገፍ የሚያደርጉት ጥረት እየሰፋ መሆኑ አበረታታች ነው። በስብሰባው ላይ የማጠቃለያ ንግግር ያደረጉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ዓለም አቀፉ ኅብረተሰብ የበኩሉን ድጋፍ እንዲያደርግ ጥሪ አቅርበዋል። ይህ ከፍተኛ ስብሰባ በዚህ ሰዓት ከኢትዮጵያ ሕዝብና መንግሥት ጋር ያለንን አጋርነት መግለጽ አለበት። ይህ አጋርነት የለጋስነት ሳይሆን የፍትህና የራስ ጥቅምም መሆኑ መታወቅ አለበት። በመጀመሪያ ደረጃ የፍትህ ጉዳይ ነው። ከኢትዮጵያ ህዝብ ከፍተኛ ለጋስነት ጋርም የተያያዘ ነው። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ሆኜ በሰራሁባቸው አስር ዓመታት ኢትዮጵያ በአፍሪካ ቀዳሚዋ የስደተኞች አስተናጋጅ ሀገር መሆኗን ብቻ ሳይሆን በአስቸጋሪ የጸጥታ ጊዜ ሳይቀር ድንበሮቿን ክፍት የሚያደርግ ቁርጠኛ ፖሊሲ ያላት ሀገር መሆኗን መስክሬያለሁ። ዩናይትድ ስቴትስና ብሪታንያን የመሳሰሉ ሀገራት ደግሞ ምላሽ ለመስጠት ዝግጁ መሆናቸውን አረጋግጠዋል። በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ ፒተር ብሩማን ይህንኑን ያመለከቱት Over the course of the past El Nino drought, we contributed a total of $824 million in. Kazika demlana barona bedirk mignat, latacasato, kous, melash <in> the... lamestat, bohulet tamatatus bicha, yis mintmato, hara million dollars as to us, Betamasa saim bemketelta cliministru, citacasiana baroni, sabai, erdata, betamalacata, tasat for adriganat. Ya, Senad, you fight a derago, balafutulet salmon ነገር ግን ስለ ጉዳዩ ግንዛቤ ነበረን። በክልሎችም የቅድመ ማስጠንቀቂያ ስርዓት አለን። ያ በድርቁ ላይ ለመስራት በተለይ በአርብቶ አደር አካባቢዎች የተሰማሩት ድርጅቶች ፍላጎት ምላሽ ለመስጠት ለማቀድ ይረዳናል። በሚሊዮን የሚቆጠሩ ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ ለመጠበቅ የተገደዱት በጎርፍ አደጋና አዲስ ባጋጠመው ድርቅ ምክንያት መሆኑን መንግስትና አጋሮቹ ጠቁመዋል። የኤልኒኖ ተጽዕኖ ባለፈው ዓመት ማክተሙን ያንን ተከትሎ በመጣው ላሊና ምክንያት ግን ጎርፍ መከተሉን ያስረዱት እርጥበት ያዘለ አየር ወደ ኢትዮጵያ በመምጣት ፋንታ ወደ ተቃራኒ አቅጣጫ መሄዱ ደግሞ በአርብቶ አደር አካባቢዎች የተከሰተው ድርቅ ምክንያት መሆኑን ያብራሩት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አድማጮች ታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ መጽሔቱ ቀዳሚ ርዕስ ነው የምናልፈው። የአፍሪካ ህብረት የሰላምና የደህንነት ኮሚሽነር በሊቢያ ያለው ሁኔታ በእጅጉ አሳሳቢ መሆኑን አመለከተ። በአገሪቱ የተቋቋመው መንግስትም ለህዝቡ ኑሮ መሰረታዊ የሆኑ አገልግሎቶችን እንኳን መስጠት እንደተሳነው አስታውቀዋል። በሀገሪቱ የተለያዩ አካባቢዎች የሚታዩ የሰላምና የደህንነት ችግሮችን አመላክተው ዓለም አቀፍ ትብብሩ እንዲጠናከር አዲስ አበባ ላይ ባደረጉት ጋዜጣዊ ጉባኤ ጥሪ ያቅርበዋል ይለናል የአዲስ አበባው ዘጋቢያችን መለስካቸው አመሀ ባጠናቀረው ተከታዩ ዘገባው። አምባሳደር እስማኤል ቼሩጉዊ የአፍሪካ ህብረት የሰላምና ደህንነት ኮሚሽን ኮሚሽነር፣ ዛሬ በህብረቱ ዋና ጽህፈት ቤት ጋዜጠኞች በሰጡት ጋዜጣዊ መግለጫ አሁን ያለው የሊቢያ ሁኔታ ለሁላችንም በእጅጉ አሳሳቢ ነው ሲሉ ነበር በአጽኖት የተናገሩት። አሳሳቢነቱ ደግሞ የፖለቲካውና የሰላም ማፈላለጉ ሂደት ቀጥ ብሎ በመቆሙ ብቻ አይደለም ይላሉ አምባሳደር ቼሩጉዊ። ከዚህ እንቅስቃሴ አልባ ሁኔታ ጋር ሌላም የሚያባብስ እውነታ ተፈጥረዋል። አሁን ያለው የሊቢያ መንግስት ለህዝብ አኗኗር መሠረታዊ ናቸው የተባሉ አገልግሎቶችን ለመስጠት አልቻለም። አሁን እዚህ በምንናገርበት ቅጽበት እንኳን በሊቢያ የኤሌክትሪክ ኃይል ቀውስ አለ፣ የሕክምና አገልግሎትና የመሳሰሉት አይገኙም። ይህ እንግዲህ ያለውን ሁኔታ የሚያባብስና የመፍትሄ ሂደቱንም የሚያዳክም ነው። ኮሚሽነሩ እንዳስረዱት የአፍሪካ ህብረት የሊቢያን ችግር ለመፍታት የተለያየ ሥራ እያከናወነ ይገኛል። ርዕሳነ መንግስትና ብሔር በሊቢያ ጉዳይ ከፍተኛ ኮሚቴ አቋቁመዋል። ኮሚቴው የተለያዩ ስብሰባዎችን አካሂዶ አንዳንድ ውሳኔዎችን ወስኗል። በመጀመሪያ ደረጃ የሊቢያ መንግስትንና የተወካዮችን ምክር ቤት ጨምሮ በሀገሪቱ ጉዳይ ባለ ድርሻ የሆኑ ሁሉ ለችግሩ መፍትሄ ለመስጠት እንዲረባረቡ ጥሪ ያቅርበናል ሲሉ አምባሳደር እስማኤል ችሩጉዊ አስታውቀዋል። ይህም አሁን ያለው ስራ አስፈጻሚ አካል ይዘት የሚሻሻልበትን የሚመለከት መሆኑን ጠቁመዋል። ሁለተኛውና አስፈላጊ ነው ያሉት ደግሞ ዘ ፎርሜሽን ኦፍ አን ኢንክሉዚቭ ኤንድ ኮንሰርትድ ጋቨርንመንት ዊች ሃዝ ቱ ቢ አክሰፕትድ ባይ ዘ ሃውስ ኦፍ ሪፕረዘንታቲቭ ሁሉን አቀፍ የሆነና የተባበረ መንግስት ወይም አስተዳደር መፍጠር ያስፈልጋል። ይህ አስተዳደር በተወካዮች ምክር ቤት ተቀባይነት እንዲኖረውም የግድ ነው። እንዲህ ያለ አስተዳደር ከደህንነት ጋር የተያዘ ችግሮችን ብቻ ሳይሆን የሚጋፈጠው የልማትንና የሊቢያን ሕዝብ ፍላጎቶችም ጭምር የሚመልስ ይሆናል። አምባሳደር ቸርጉይ እንዳሉት በምዕራብ አፍሪካ፣ በመካከለኛው አፍሪካ በሶማሊያና በታላላቅ ሐይቆች አካባቢ የሚታዩት የሰላምና ደህንነት ፈተናዎችን ዘርዝረው አበረታች እርምጃዎችንና የአንዳንድ አፍሪካ ሀገሮች ተዋጽኦዎችን ጠቁመዋል። የተሻለና አስተማማኝ መረጋጋትንና ሰላምን እንዲሁም ብልጽግናን ለማምጣት ዓለም አቀፍ ትብብሩ እንዲጠናከርም ጥሪያቸውን አቅርበዋል። በተያያዘ ዜና ትናንት ቀጣዩን የአፍሪካ ህብረት ኮሚሽን ሊቀመንበር ለመሰየም በተካሄደው ምርጫ የቻዱ የውጭ ጉዳይ ሚኒስትር ሙሳ ፋኪ መሐመድ በ38 ድምፅ ማሸነፋቸው ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ሞሮኮ ከአህጉራዊው ድርጅት ለ30 ዓመታት በላይ ተለይታ ከቆየች በኋላ እንደገና መመለሷን የአፍሪካ ህብረት በደስታ ተቀብሎታል። ሀገሪቱ እንደ አውሮፓውያን ዘመን አቆጣጠር በ1984 ዓ ም ከህብረቱ እንድትወጣ ያደረጋት አብይ ምክንያት መፍትሄ ካላገኘ ግን ሽግግሩ የተሳካ ላይሆን ይችላል። አኒታ ፓውል ከአዲስ አበባ ያደረሰችን ዘገባ አለ ጽዮን ግርማ ታቀርበዋለች። ሞሮኮ ወደ አፍሪካ ህብረት እንድትመለስ ከውሳኔ የተደረሰው ለአንድነትና ለስምምነት ምርጫ በመስጠት ነው ሲሉ የአፍሪካ መሪዎች በመጨረሻ ተናግረዋል። በዘንድሮ የመሪዎች ጉባኤ ላይም ከ54ቱ አባል አገሮች 39ኙ ሞሮኮ ተመልሳ ህብረቱን እንድትቀላቀል ድጋፍ በመስጠታቸው አሸናፊው አንድነት ሆኗል። ሞሮኮ እንደ አውሮፓውያን አቆጣጠር በ984 ዓ ም ከህብረቱ የወጣችው የአፍሪካ ህብረት ለአጨቃጫቂው የምዕራብ ሳራ ግዛት ነጻነት እውቅና መስጠቱን በመቃወም እንደነበር ይታወቃል። ሞሮኮ አሁንም ድረስ አቋማን አልቀየረችም። የምዕራብ ሳራ ግዛት የኔ ነው ትላለች። ምዕራብ ሳራ ደግሞ በአሁኑ ወቅት የአፍሪካ ህብረት አባል ነው። በመሆኑም በአፍሪካ ህብረትና ሞሮኮ መካከል ያለው አለመግባባት አሁንም አልተፈታም ማለት ነው። باجيبس وجدت ديمس رابيتي محمد إدريس يهنب بتملكته هذه على በአንድነት ሆነን የአፍሪካውያንን የጋራ ቤት መገንባት ይኖርብናል። ስለዚህ በማይከፋፍል መልኩ ወደፊት የሚያራምደንን መንገድ መፈለግ ይኖርብናል። ይህንን ስናደርግ ደግሞ ለአፍሪካ የጋራ ፍላጎትና ለአንድ አይነት አፍሪካዊነት መንፈስ መሆን አለበት። ልክ እንደ ሌሎች እህትማማች የአፍሪካ ሀገሮች የሞሮኮን እንደገና መመለስ በበጎ ተቀብለን ለችግሮች መፍቻ ቁልፍ አበጅተን ወደፊት የሚያስኬደንን ሰላማዊ የሽግግር መንገድ መፈለግ ይኖርብናል። የምዕራብ ሳራ ልኡካን ቡድን ግን በዚህ የግብፁ ባለስልጣን አስተያየት አይስማማም። ሞሮኮንም አብዛኛውን የባህር ዳርቻ ግዛት በሀይል ይዛ ታስተዳድራለች ሲል ይከሳል። ሞሮኮ ለምዕራብ ሳራ ግዛት እንትርክ መፍትሄ ሳትሰጥ እንደገና ወደ ህብረቱ እንድትመለስ መፍቀድ የአፍሪካ ህብረትን ጠንካራ ጸረ ቅኝ ግዛት አቋም ይጻረራል ሲሉ አምባሳደር ሳዲ ኦማር ያስረዳሉ። የልኡካን ቡድኑም ከሞሮኮ ግልጽ የሆነና የምዕራብ ሳራ ግዛት ይገባኛል ጥያቄ ማንሳቷን ቃል እንድትገባ ይፈልጋል ብለዋል። ጉዳዩ የምዕራባዊ ሳራ ወይም የሳራ ሪፐብሊክ ብቻ አይደለም። ይህ ጉዳይ የመላው አፍሪካ ጉዳይ ነው። ድንበሮችን የመጠበቅ መሪህ የማይከበር ከሆነ አፍሪካን ለቀውስና ለግጭቶች መስፋፋት ይዳርጋታል። ይህ ሁኔታም ወደፊት ሊቀጥል ይችላል። የአፍሪካ ሕብረት ልዑካን ዲፕሎማቶች ለአሜሪካ ድምፅ ሲናገሩ ግን አፍሪካ በአንድነት ለመቆየት የፈለገችበት ምክንያት መኖር አለበት ብለዋል። በርካታ የመሪዎቹ ጉባኤ አባላት በአደባባይና ይበልጥ አጠንክረውም በግል በሰጧቸው አስተያየቶች ድንገት በተቀየረው የዩናይትድ ስቴትስ ፖሊሲዎች ስጋት ያደረባቸው መሆኑን አስረድተዋል። ስጋታቸውም በኢሚግሬሽን ጉዳይ ላይ ብቻ ሳይሆን በውጭ ግንኙነትና በአየር ንብረት ለውጥ ላይ መሆኑንም አብራርተዋል። የኬንያው የካቢኔ ሚኒስትርና የአየር ንብረት ለውጥ ጉዳዮች ኃላፊ ጁዲ ዋኩንጉ ለአሜሪካ ድምጽ እንዳስረዱት በዚህ የአፍሪካ መሪዎች ጉባኤ የተካሄዱ ውይይቶች በአዲሱ የዩናይትድ ስቴትስ አስተዳደር ምክንያት በፓሪሱ ስምምነት ላይ የመቆየቱ ጉዳይም ብዙ ትኩረት አላገኘም ብለዋል። ቻይና ይህ ሁላችንም ላይ ተጽዕኖ አለው። በእርግጥ አብይ ተዋናዮቹ ዩናይትድ ስቴትስና ቻይና ናቸው። በአንድ በኩል ቻይና የካርቦን ልቀት አሻራን ለመቀነስ በአገር ደረጃ የተቀመጡ መስፈርቶችን ለማሟላት ስትሰራ ትታያለች። ለዚህ ደግሞ በፀሐይ ብርሃን የሚመነጭ የኤሌክትሪክ ኃይል በማምረት በቀደምትነት ትጠራለች። በሌላ በኩል ደግሞ አዲሱ የአሜሪካ አስተዳደር ቀድሞ የገቡትን ቃል ሲያጥፍ ተስተውሏል። አስቀድሜ እንደገለጽኩት ግን በአንደኛው ወር ላይ ነው ያለ ነው። ስለዚህ ወደፊት ምክንያቶቹን ለማወቅ እንችል ይሆናል። ምክንያቱም ሁላችንም በአንድ ጀልባ ላይ ነው ያለነው። የአፍሪካ ሕብረት ሲመሰረት ዋና ግቡ አንድነትን መፍጠር የሚል ነው። የዛሬው የአፍሪካ ሕብረትም በዚች ውስብስብ ዓለም ወደ አንድነት ለመምጣት የያዘው ጥረት ከመቼውም ይበልጥ የተቃረበ ይመስላል። ወደ ተከታዩ የመጽሔት ርዕስ እናልፋለን። ሰሞንኛ ጉዳይ ነው የሚነሳው። የዩናይት ስቴትስ ዲሞክራሲ ዲሞክራት የምክር ቤት አባላት አገር አቀፉን ተቃውሞ ተቀላቀለው የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሰባት የእስልምና እምነት ተከታይ አማኞች ያሉባቸው ሀገሮች ማንም ሰው ዩናይትድ ስቴትስ እንዳይገባ ያስተላለፉትን የጊዜያዊ እገዳ ትዕዛዝ ትናንት የኮንግሬስ ዴሞክራቲክ አባላት በጥብቅ አውግዘውታል። ባለፉት ሳምንት መጨረሻ በዋይት ሀውስ ደጃፍ እና በተለያዩ የአሜሪካ ከተሞች ባሉ የአውሮፕላን ጣቢያዎች የተካሄዱትን ሰልፎች ተከትሎ ነው የምክር ቤት አባላቱ ተቃውሟቸውን ትናንት በዩናይት ስቴትስ ጠቅላይ ፍርድ ቤት ደረጃ ላይ ሆኖ ያሰሙት። ካትሪን ጊብሰን ያጠናቀረችውን ዘገባ ዝርዝር ቆንጅታ ይዛ ዲሞክራቶቹ የዩናይትድ ስቴትስ ምክር ቤት አባላት ከትግላችን ወይ ንቅንቅ በማለት በአዲሱ የሚስተር ትረምፕ አስተዳደር ላይ ትግላቸውን ያወጁት ከፍተኛው የሀገሪቱ ፍርድ ቤት ደረጃ ላይ ቆመው ነው። ይሄ የክፋት ትዕዛዝ ከአሜሪካዊነታችን ዝቅ እንዲያደርገን አንፈቅድም። ባለን አቅም ሁሉ እንዋጋዋለን፣ ደግሞም እናሸንፋለን። ባለፈው እሁድ የጉዞ እገዳው ትዕዛዝ አሜሪካዊ እሴቶቻችንን አያንጸባርቅም በማለት ተቃዋሚዎች ከዋይት ሀውስ እስከ ዩናይትድ ስቴትስ ኮንግረስ የሚወስደውን ጎዳና የዘጉ ሰልፎች አካሂደዋል። ያ በሆነ በማግስቱ የምክር ቤት አባላቱ ትናንት ሰኞ ማለት ነው፣ ምክር ቤቱ ሕንጻ ደጃፍ ትዕይንተ ህዝብ አድርገዋል። ዓላማው ፕሬዝደንታዊ አስፈጻሚ ትዕዛዙን ማሰረዝ መሆኑን የምክር ቤቱ የአናሳኖ ዲሞክራቶች መሪዋ ናንሲ ፐሎሲ አስታውቀዋል። ፕሬዚደንቱ ያደረጉት ነገር ህገ መንግስቱን የተከተለ አይደለም፣ በብዙዎቻችን አስተያየት ደግሞ ሞራላዊም አይደለም። ባለፈው ሳምንት መጨረሻ በተካሄዱት የተቃውሞ ሰልፎች ላይ በርካታ ዲሞክራት የምክር ቤት አባላት ተካፍለዋል። በማህበራዊ መገናኛዎችም ተናግረዋል። ስድስት ሪፑብሊካን የመወሰኛው ዘጠኝ የመምሪያው ምክር ቤት አባላት የፕሬዝደንቱን ትእዛዝ በግልጽ ነቅፈዋል። አብዛኞቹ ሪፑብሊካን አባላት ግን በጉዳዩ ዝምታን ነው የመረጡት፣ ወይም ደግሞ የጉዞ ክልከላው ትእዛዝ ለብሔራዊ ጸጥታችን የሚጠቅም ነው ብለዋል። የሉዊዚያና ሪፑብሊካን የምክር ቤት አባል ክሌይ ሂግንስ አንዱ ናቸው። የፕሬዝደንት ትራምፕ አስፈጻሚ ትእዛዝ የአሜሪካ የኢሚግሬሽን ፖሊሲን እንዲረጋጋ አድርጓል። የዩናይትድ ስቴትስ ምክር ቤት አፈ ጉባኤው ፖል ራያን ከአሁን ቀደም ትራምፕ በምረጡኝ ዘመቻቸው ወቅት የኢሚግሬሽን ክልከላው አስፈላጊ ነው ሲሉ የነበረውን አቋም ሲነቅፉ ቆይተዋል። በጽንፈኛ እስላማዊ ሽብርተኝነት ላይ በምናካሄደው ትግልና ጦርነት ከሚያግዙን ታላላቅ አጋሮቻችን መሃል አንዳንዶቹ ሙስሊሞች ናቸው። ፕሬዚዳንት ትራምፕ እገዳውን ከፈረሙት በኋላ ግን አፈ ጉባኤው ፖል ራያን የድጋፍ መግለጫ አውጥተዋል። ፕሬዚደንት ትራምፕ ውሳኔ ትክክለኛ ነው በማለት ተሟግተዋል። ከዚያ በኋላም የዋይት ሀውሱ ቃል አቀባይ ሾን ስፓይሰር ትዕዛዙ ከተፈረመ ወዲህ ትናንት ለመጀመሪያ ጊዜ ለጋዜጠኞች ባደረጉት ገለጻ ይህንኑ ነበር ያጠናከሩት። አንዳንድ ሰዎች ጥቂት ጊዜ መጠበቅ ሊኖርባቸው ይችላል፣ አዝናለሁ። ነገር ግን እንደሚመስለኝ ፕሬዚደንቱ ይህን ያደረጉት ፍቃድ ተሰጥቶት በገባ ሰው ባደረሰው የሽብር ጥቃት ለተገደለ ሰው የቤተሰብ ጋር ስልክ ከመደወል ይሻላል በሚል ነው። የሆነ ሆኖ በፕሬዝደንታዊ ምርጫው የደረሰባቸው ሽንፈት እስካሁን ክፉኛ እየቆጠቆጣቸው ያሉት ዲሞክራቶች በቁጣ ጎዳና የወጡትን ደጋፊዎቻቸውን እየሰበሰቡ ጸብ መፈለጋቸው የማይቀር ነው። አድማጮች፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። የአሜሪካ ድምፅ ሰባ አምስተኛ ዓመቱን ደፈነ። የስርጭታችን የመግቢያ ሙዚቃ ምናልባትም ስርጭቱ መጀመሩን ያሳብቅ ይሆናል። ታዲያ ሙዚቃ ስርጭቱን አገባደን የሁለተኛው አጋማሽ መጀመሪያ ላይ ደርሰናል። ራዲዮ፣ ቴሌቪዥንና የተለያዩ የኢንተርኔት የመገናኛ ዘዴዎችን ጨምሮ በዓለም ዙሪያ ከ40 በላይ የተለያዩ ቋንቋዎች በየሳምንቱ ከ140 ሚሊዮን በላይ አድማጮቹ ዜናና ልዩ ልዩ ጠቃሚ መረጃዎችን የሚያስተላልፈው የአሜሪካ ድምፅ 75ኛ ዓመቱን በነገ ዕለት ያከብራል። ስ ስ ስ ስ ይህ የአሜሪካ ድምፅ ነው። በየዕለቱ በዚህ ሰዓት ጦርነቱን የተመለከተ ዜና እናቀርባለን። ዜናው ክፉ ወይም መልካም ሊሆን ይችላል። እውነቱን ግን እንነግራችኋለን። የዊልያም ሄርልን ሄልን ድምፅ በጀርመንኛ አከታትሎም በእንግሊዝኛ የተረጎመውን ነበር የሰማችሁት። ጊዜው እንደ አውሮፓውያን የዘመን አቆጣጠር 1942 ሲሆን በወቅቱ ይካሄድ የነበረው ናዚ መራሹን የሁለተኛው ዓለም ጦርነት አስመልክቶ ተጨባጭ መረጃ ለማቅረብ የተቋቋመው የአሜሪካ ድምፅ ራዲዮ ጣቢያ የመጀመሪያ ስርጭት የመጀመሪያ ቃላት ነበሩ። ዘመንና ሁኔታዎች የከሰቱትን ፈተናና ምክንያት አድርጎ የተቋቋመው የአሜሪካ ድምፅ ዛሬ በራዲዮ በቴሌቪዥንና በተለያዩ የኢንተርኔት መገናኛ ዘዴዎችን ጨምሮ በዓለም ዙሪያ ከአርባ በላይ የተለያዩ ቋንቋዎች በየሳምንቱም ከአንድ መቶ አርባ ሚሊዮን በላይ አድማጮቹ ዜናና ልዩ ልዩ ጠቃሚ መረጃዎችን ያስተላልፋል። የአሜሪካ ድምፅ የ ሰባ አምስት ዓመት ጉዞ የንግግር ነጻነትና የመገናኛ ብዙኃን ነጻነት በነገ ዕለት በመጠኑ ይታወሳል። አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። በኢትዮጵያ ሰዓት አቆጣጠር አሁን ከምሽ 3 ሰዓት ከ32 ሆኗል። ዋና ዋናውን የዓለም ዜና ከሰለሞን ክፍሌ ስደተኞች ወደ ዩናይትድ ስቴትስ እንዳይገቡ ፕሬዚደንት ዶናልድ ትራምፕ ያሳለፉትን የ120 ቀናት እገዳ ዩናይትድ ስቴትስ ቀዳሚ አጀንዳው አድርጋ እንደምትወያይበት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረስ ተናግረዋል። ዩናይትድ ስቴትስ ስደተኞችን የመደገፍ የቆየ ባህል ያላት አገር እንደሆነች ያስታወሱት ጉተረስ ይህ አሁን በፕሬዚደንቱ የወጣው እገዳ ጊዜያዊ እንደሆነም ተስፋ አደርጋለሁ ብለዋል። ስደተኞች ወደ ዩናይትድ ስቴትስ እንዳይገቡ የሚከለክለውንና ፕሬዚደንት ዶናልድ ትራምፕ የደነገጉትን እገዳ ባለመደገፋቸው የፍትህ ሚኒስትሯ ተጠባባቂ አቃቤ ሕግ ሳልየትስ ተባረዋል። ብዙም ሳይቆይ ፕሬዚደንት ትራምፕ የተኳቸው ዳና ቦነትም የፕሬዚደንታችንን ህጋዊ ትእዛዝ ማክበር አለብን ማለታቸው ተሰምቷል። ዋና ዋናዎቹ ዜናዎች እነዚሁ ናቸው። አድማጮች አሁን ወደ ሳምንታዊው ቅንብር ንግድና ምጣኔ ሀብት ለኢትዮጵያና ጅቡቲ የንግድ ግንኙነት ከፍተኛ ጠቀሜታ የሚኖረው የኢትዮ ጅቡቲ የባቡር መንገድ በከፊል ስራ ሊጀምር ሲጀምር ትልቅ ተስፋ ተጥሎበታል። የባህር በር አልባ የሆነችውን ኢትዮጵያ ከጅቡቲ ጋር የሚያገናኛቸው የመንገደኛና ዕቃ ማጓጓዣ ባቡር ሰባ ከመቶ ከቻይና በተገኘ ብድር የተሰራ ነው። በምረቃው ላይ የተገኘችው የቪኦኤዋ ፈለስቲን ኢማንና ሳሌም ሶሎሞን ያጠናቀሩትን ሄኖክ ሰማግዜር ለንግድና ምጣኔ ሀብት አዘጋጅቶታል። በያዝን ወር መጀመሪያ በእድሜ ብዛት ፉርጎቹ ቆመው የመገናኛ ሀዲዶቹ በርጅኖ ተበልተውና በአፈር ተውጠው የቆዩት የኢትዮ ጅቡቲ የባቡር መንገድ ሸከተፍ ብሎ እንዳዲስ ተነስቷል። የ750 ኪሎ ሜትር መንገዱን ለመስራት ወጪ ከሆነው 3.4 ቢሊዮን ዶላር 70 ከመቶ የሚሆነው ከቻይና ኤክሲን ባንክ የተገኘ ብድር ነው። ሥራው በሙሉ ተጠናቆ ሙሉ አገልግሎት መስጠት ሲጀምር በአመት እስከ 5 ሚሊዮን ቶን ዕቃ የማጓጓዝ አቅም አለው። ለኢትዮጵያና ጅቡቲ እንደዚሁም ለአካባቢው ሀገሮች ምጣኔ ሀብት እድገት ሰፊ ተስፋ ተጥሎበታል። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በምረቃው ወቅት የተናገሩትን እንስማ። የዚህ ፕሮጀክት ልዩ ባህሪ በጅቡቲና በኢትዮጵያ መካከል በህዝቦቻቸው መካከል ያለውን ታሪካዊ ግንኙነት የሚያበለጽግ ከመሆኑን በላይ የሁለቱን አገሮች ሁለንተናዊ የኢኮኖሚ ትስስር ወደ ላቀ ደረጃ በማሳደግ ረገድ ትልቅ ሚና የሚኖረው ነው። የጅቡቲው ፕሬዚዳንት ኢስማኤል ኦማር ጊሌ በድሬዳዋ ከተማ የተማሩና አማርኛ መናገር የሚችሉ ናቸው። በሁለቱ ሀገሮች ህዝቦች መካከል ያለውን ቅርብ ግንኙነትና ክፍት የድንበር እንቅስቃሴ ኑሯቸው አመልካች እንደሆነ ይናገራሉ። ፕሬዚዳንት ጊሌ የኢትዮ ጅቡቲ ባቡር መንገድ ሲመረቅ እንዲህ ብለዋል። የሁለቱ አገሮች ንብረት በብዙ ቢሊየን ዶላርስ ወጪ የሰራ ነው። የሁለቱ ህዝቦች ንብረት ነው። የሁለቱ ህዝቦች መንቀሳቀሻ ስለሆነ፣ የሁለቱ ህዝቦች ምርት ስለሆነ ሁላችንም መጠባቅ አለብን። በቻይና ቴክኖሎጂ በቻይና ብድርና በቻይናውያን ባለሙያዎች የተሰሩ የባቡር መንገዶች በአፍሪካ ቁጥራቸው እየጨመረ መጥቷል። በኬንያ በ13 ቢሊዮን ዶላርስ ወጪ የባቡር መንገድ እየተገነባ ነው። በሌሎች የምስራቅ አፍሪካ ሀገሮች በተለይ በደቡብ ሱዳን፣ በዩጋንዳና ቡሩንዲ የባቡር መንገድ ግንባታና እቅዶች ስራ ተጀምሯል። ቻይና በአፍሪካ የባቡር መንገድ ስራዎችን በስፋት ለማሳለጥ ከ ዓ ም እስከ 2014 እንደ አውሮፓውያን ዘመን አቆጣጠር ብቻ 242 ቢሊዮን ዶላርስ አውጥታለች ባለፉት ሦስት ዓመታት ወጪ የሆኑ ብድሮችን ሳያካትት። ይህ መረጃ የተገኘው በጆን ሆፕኪንስ ዩኒቨርሲቲ የቻይና አፍሪካ ጥናት ተቋም ነው። ለመሆኑ ቻይና ይህን ያህል ገንዘብ በአፍሪካ ምጣኔ ሀብት የምታወጣው ለምንድን ነው? ጂሆንግ ሃዋንግ በቻይና አፍሪካ ተቋም ተመራማሪ ናቸው። ቻይና በአፍሪካ የባቡር መንገድ ግንባታዎች መሳተፏ በተለይ የገቢና ወጪ ንግድን ስለሚያቀላጥፍ ቻይና ለእድገቷ የምትፈልገውን ገበያና የጥሬ ዕቃ እንቅስቃሴ ያመቻቻል ይላሉ። ስ ምስራቅ አፍሪካ በተለይ በኬንያ፣ በታንዛኒያና በጅቡቲ ወደቦች ዙሪያ የሚሰሩ ግንባታዎች ለቻይና የውጭ ገበያ ምቹ እድል ይፈጥራሉ። እነዚህ ትላልቅ የመንገድ መሰረተ ልማት ግንባታዎች የሀገሮቹን ምጣኔ ሀብት ያነቃቃሉ። ለየሀገሮቹም የግንባታ ዘርፍ እድገት ከፍተኛ ሚና አላቸው። ከቻይና የሚገኙት ብድሮችም በተለይ ለተበዳሪ ሀገሮች መልካም እድል ሆነዋል። ምክንያቱም ትላልቅ የመሰረተ ልማት ግንባታዎች ወጪያቸው ብዙ በመሆኑ፣ ገቢው ደግሞ በጊዜ ብዛት የሚጠራቀም ነው። ቻይና በተለይ የነዳጅ ሀብት ከሌላቸው እንደ ኢትዮጵያ ያሉ ሀገሮች ጋር በትብብር የምትሰራውና ከፍተኛ የብድር አቅርቦት የምታመቻቸው የንግድ መንገዶችን ለመክፈትና ትብብሮችን ለማጠናከር በማሰብ ነው። የአፍሪካ ሀገሮች በአንጻሩ ከሚፈጠሩ የሥራ ዕድሎች፣ የምጣኔ ሀብት መነቃቃቶችና የቴክኖሎጂ ሽግግር እየተጠቀሙ ይገኛሉ። በአንጻሩ ደግሞ እነዚህ የግንባታ ሥራዎች የሙስና አሰራር ስለሚታይባቸውና በገበያ ወለድ ዋጋ የሚገኙ በመሆናቸው በአፍሪካ ሀገሮች ተበዳሪነትን በእጅጉ እየጨመረ መጥቷል። የአፍሪካ ሀገሮች ተበድረው የመክፈል ታማኝነታቸውን ከጥያቄ ውስጥ ሊያስገባም ይችላል የሚል ስጋት አለ። ባቡሬ ባቡሬ ይዞ ይገባደር ባቡሬ የተከበራቸው አድማጮች፣ ዝግጅታችን ይቀጥላል። ቀጣዩ ቅንብር ሐኪሙን ይጠይቁ ይላል። መዘንጋት የጤና ችግር የሚሆነው መቼ ነው? በሕክምናስ ይረዳል ወይ? በሚል ከፕሮግራሙ ተከታታዮች የተላኩ ጥያቄዎች መነሻነት የተጀመረ ዝግጅት ነው። ሐኪሙን ይጠይቁ ለምሽቱ ይዞ የቀረበው በመዘንጋት ችግሮች፣ ትውስታና የአእምሮ አሰራር ዙሪያ ከመስኩ ባለሙያ ጋር የተካሄደው ተከታታይ ቃለ ምልልስ በተለይ ከዕድሜ መግፋት ጋር ያልተያያዘ በወጣትነትና በጎልማሳነት የዕድሜ ክልል የሚገኙ ሰዎች ላይ ሲከሰት ያለውን ሁኔታ ምንነትና ተዛምደው ሊታዩ የሚገቡ ጉዳዮችና ችግሮቹን ለማቅለል የሚረዱ እርምጃዎች ጨምሮ ይመለከታል። ሙያዊ ትንታኔውን የሚሰጡን ዶክተር ዮናስ እንዳለገዳ እዚህ በዩናይትድ ስቴትስ ታዋቂው የሜዮ ክሊኒክ የነርቭና የአእምሮ ሐኪምና በሕክምና ኮሌጁ የአእምሮና የሥነ ልቦና ትምህርት ክፍል ሊቀመንበር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ሁለተኛውን ክፍል የሳምንቱን መለስ ብሎ በማስታወስ ይጀምራል። ይሄ የመዘንጋት ሁኔታ በአንድ ወይ በሌላ መንገድ ከባህሎች ከሕይወት አናኗር ከህብረተሰብ የሕይወት ዘይቤ ጋር ሊገናኝ ይችላል የአንዱ አካባቢ ሁኔታ ከሌላው ጋር የመለያየቱን ያህል ሰዎች ለዚህ መዘንጋት ወይም መርሳት ሊጋለጡ የሚችሉበት በተለይ በተደጋጋሚ ወደ ችግርነት የሚያመዝነው ሁኔታ እንዲፈጠር ሌሎች ባህላዊ የማህበረሰብ አኗኗር ሁኔታዎች ምክንያት ሊሆኑ ይችላሉ። አዎ ይህንን በየሀገሩ ብዙ ሰዎች እያጠኑ ነው ያሉት። አንደኛው በጣም ከልክ ያለፈ እንደው ለትንሽ ለትልቁ ከልክ ያለፈ ሀዘን ውስጥ የሚገቡ ሰዎች ለአንድ ለሁለት ቀን በአንድ ነገር ማዘን መተከዝ ኑሮ ውስጥ ያለ ነገር ነው፣ ግን አንዳንድ ሰው ለሁለት ወር ለሶስት ወር የበረታ ሐዘን ውስጥ የመግባ የበረታ ከመጠን ያለፈ ጨለማ ጉድጓድ ውስጥ ያለው ሆኖ ይሰማኛል የሚሉ አሉ። እና ይሄ ከመጠን ያለፈ ለሶስት ወር ስድስት ወር ለዓመት ሲቆይ ምናልባት እነዚህ የመጋዘን ውስጥ ያሉትን መረጃ እንድናስታውስ የሚያደርጉትን የነርቭ ሴሎች ሊገድል ይችላሉ ወይ የሚል ግምት አለ። ሌላው ደግሞ አሁን በእኛ ባህል እንደ ማጥናት ልትፈልገው ነገር ቤተሰብ እና ወዳጅ ዘመድ ጓደኛ ያለው አንድ አዛውንት በዚህ በሽታ ብዙ ላይጠቃ ይችላል የሚል አንዳንድ መረጃ አለ። እዚህ በምዕራቡ ዓለም የተደረገ ጥናት እንደምታውቀው አሉላ። እዚህ ሀገር አሁን ያሉት አዛውንቶች በተለይ ለምሳሌ ገጠር ውስጥ ብንወስድ የሰማንያ ዓመት አዛውንት ወይም የሰባ ዓመት አዛውንት ትልቅ ቤት ውስጥ ለብቻው ከሰው ተነጥሎ ምናልባት ከሱ ቀጥሎ ያለው ጎረቤቱ ወይ ሀምሳ ሜትር ርቀት ላይ ሊሆን ይችላል። እንደዚህ ባለ ሁኔታ በክረምት ጊዜ በተለይ ለአራት ወር ምንም ሰው ሳያገኙ ለብቻቸው የሚቆዩበት ሁኔታ አለ። እንደዚህ አይነት ከልክ ያለፈ ብቸኝነት ለፈረንጆቹ ከባድ ችግር ነው። የመነጠል ከሰው በሰው ግንኙነት ርቆ የመኖር ሁኔታ ለእንዲህ አይነት ችግሮች የማጋለጥ እድል ሊኖረው ይችላል። አንዱ ይሄ ነው። ሶሻል ኔትወርክ ይሉታል። አንዱ መረጃ ይሄንን ያሳያል። ሌላው ደግሞ እዚህ እኛ ያደረግነው ጥናት ባለፈውም ገልጫ ይሆናል። አንዳንድ ጊዜ ስፖርት፣ በእግር መሄድ፣ እንደዚህ መንቀሳቀስ የሚያደርጉ ሰዎች ለዚህ መዘንጋት በሽታ ብዙ አይጋለጡም የሚል መረጃ አግኝተናል። እዚህ እኛ ባረግነው ጥናት ይሄ በእድሜ ገፋ ሲያደርጉ ከእድሜ ጋር በእርጅና ዘመን የሚመጣውን የመርሳት ሁኔታ ነው። ከእርጅና ጋር የመጣውን ከሰባ እስከ ዘጠና ዓመት የሆኑ ሰዎች ነው ያጠና ነው እና ቢያንስ በሳምንት አምስት ቀን እንደዚህ በእግራቸው ወዲያ ወዲህ የሚንቀሳቀሱት ሰዎች ብዙም የመዘንጋት በሽታ አልነበራቸውም። ግን እነዚህ ብዙም አይንቀሳቀሱ እና እንደው ቤት ውስጥ ለብቻቸው ከሰው ተነጥለው ሲተክዙ የሚውሉ አዛውንቶች በሰባ ና በዘጠና አመት መሀል ያሉ እነሱን የመዘንጋት በሽታ ብዙ እንደሚያጠቃቸው አይተናል። እና እንዳልከው በእርግጥ የተለያዩ ባህላዊ ሁኔታዎች ለመዘንጋት በሽታ ሊያጋልጡ ይችላል። በዚህ እንገለኝም ዶክተር ዮናስ ተከታዩን እናንሳ። በምልክትነት የሚታሰቡ ምናልባትም ከሕክምና ጋር የሚያያዙ ሌሎች መንገዶች ምን ይመስላሉ? አመሰግናለሁ አሉላ። አብዛኛውን ጊዜ ልበብስነት የሚታየው አንዳንዴ ስራ ብዙ ከመሆኑ ብዙ ነገር በአንድ ጊዜ ለመስራት የሚፈልጉ ሰዎች አሉ ለይተውና አበጥረው በአንድ ጊዜ ይሄ ላይ ላተኩር የማለት ጸባይ ሲጎድል ይሄ ችግር ይመጣል። ልበቢስነት ከአቅም በላይ ከልክ በላይ በአንድ ጊዜ ብዙ ነገር ለማከናወን ከመፈለግ ነው። ስለዚህ አንድ ሰው ማድረግ የሚፈልገውን ነገር በልኩ ማድረግ በብዙ ሁኔታ ላይ ጥቅም አለው። በብዙ ሁኔታ በአንጎልም ላይ በልበቢስነት ችግርም ላይ ነገሮችን በልኩ ማድረግ ሊጠቅም ይችላል። መልካም፣ በሚዛን ማድረግ ብለዋል። ሌሎችንም እንመለከታለን። በመላነት የሚገለጹ ሀሳብን ማደራጀት ቀደም ብለው ይጠቀሟቸዋሉ። ሌሎች ሁኔታዎች፣ ስለዚህ ሊያጋልጡ የሚችሉ እንደ እንቅልፍ ማጣት መድኃኒት አንዳንዴ ሲሳበብባቸው እንሰማለን። ትክክል ነው። አንደኛ የእንቅልፍ ማጣት የተለመደ ነው። ከልበቢስነት ችግር ጋር አብሮ ተያይዘው የሚመጣ ነገር ነው። ሌላው አንዳንድ ሰው ከልጅነቱም ጀምሮ እንዲሁ የሚታወቃለ ልበቢስ ነው፣ ከላ ይባላል። ፈረንጆቹ እዚህ አንዳንዴ ስም ይሰጡታል፣ ኤዲኤችዲ ወይም ኤዲዲ ይሉታል። ይሄ እንግዲህ እሱ ራሱን የቻለ ነው። ፈረንጆች አጥንተውታል። አንጎል ውስጥ የተለያዩ መስመሮች አሉ፣ ሀሳብ የሚንሸራሽርባቸው የአንጎል አውራ ጎዳናዎች አሉ። እዛ ላይ አንዳንድ ሰዎች ኢንፎርሜሽን አበጥሮ ወደ አንጎል የሚያስገባው የአንጎል ክፍል በአግባብ መስራት ሲያቅተው ብዙ ነገር በአንዴ ለመስራት የመፈለግ ሀሳባቸው ከአንዱ ወደ አንዱ መዝለል ሁኔታ ሊታይ ይችላል። ሌላው በእርግጥ መጠጥም ይህንን አይነት የአልኮል መጠጥ የአልኮል መጠጥ ድንብዝ ብሎ ከሰከረ እሱ ሁሉም ነገር እንኳንስ ልብ ለማለት አስተካክሎን መራመድ አይቻልም። ነገር ግን በሞቅታም ቢሆን አንዳንዴ በመጠኑም ጠጥቶ በሞቅታም ቢሆን በአንድ ጊዜ ብዙ ሀሳብን ለማከናወን የመፈለገ ነገር ሊሆን ይችላል። ለምሳሌ እድሜያቸው የገፉ ሰዎች እንበል በዘጠና ዓመት በሰማንያ በሰባ ዓመት ውስጥ ያሉ ሰዎች በተጨማሪ የሕክምና ሜዲካል ችግር የሕክምና ችግር በሚኖራቸው ጊዜ ግንባራችን ጀርባ ወዳለው የአንጎል ክፍል በቂ የደም መሰራጨት በሚያንስ የማነስ ሁኔታ ሲኖር ልበብስነት ሁኔታ ሊያሳይ ይችላል። ግለሰቡ እና የተለያዩ ምክንያቶች አሉት። ምክንያቱ ምንም ይሁን ምንም እንቅልፍ እንኳን ችግር ያለው ሰው በቀን ውስጥ አንድ ሁለት ሶስት ደቂቃ አምስት ደቂቃ ወስዶ እንኳን ይሄን ይሄን ነገሮች ማድረግ ፈልጋለሁ ብሎ ዝርዝር መጻፍ ከዛ ከዛ ውስጥ ይሄ እነዚህ አንድ ሁለት ሶስት ደግሞ ቅድሚያ ያላቸው ማለት እና አስር ነገር ለማድረግ ከመሞከር አንድ ሶስት ነገር ለማድረግ መሞከር በቀን ውስጥ እና ምንም እንትን ጥድፊያ አያስፈልግም። ያው ባቡሩ መጨረሻ ላይ መድረሱ አይቀርም መድረሱ አይቀርም። የተሻለ ማድረግ የሚያስችል ሁኔታዎችን መምረጥ ይገባል እያሉን ነው። ማስታወሻው ራሱ የጠፋበትን ሰው የሚመለከቱትን ኋላ ላይ እንመለሳለን። በተለይ ደግሞ በሕክምና በዘዴ ደግሞ ሊረዱ የሚችሉባቸውን መንገዶች ጨምረን እንወያያለን። ዶክተር ዮናስ እንዳለ ገዳ፣ ለተለመደ ትብብሮ ለጊዜው አመሰግናለሁ። ለዛሬው ሳምንት በቀሩት ጥያቄዎች እናገኙታለን። እግዜር ስጥልኝ። እሺ፣ አመሰግናለሁ። አድማጮች ወደ መጨረሻው ዝግጅት እናልፋለን። ኢትዮጵያ ኢትዮጵያ ውስጥ በወሊድ ጊዜ የሚያጋጥመውን የእናቶችን ሞት ለመቀነስ የሚያስችል አዲስ ግኝት ለመጀመሪያ ጊዜ በጥናት መገኘቱ ተዘግቧል። ጥናቱን ያካሄዱት ዶክተር ሃጎስ ጎድፋይ ይባላሉ። ዶክተር ሀጎስ ከታች ወደ ላይ የሚካሄደው የጥናት ዘዴ አዋጭነት እንዳለው አረጋግጠዋል። ግርማይ ገብሩ ዶክተር ሀጎስን አነጋግሮ ለዛሬው የጤና ዝግጅት ልኮልናል። ኢትዮጵያ ውስጥ ዶክተር ሀጎስ ጎዲፋይ የእናቶች ሞት በመቀነስ ስራ ላይ ትኩረት ሰጥተው አንድ ዝርዝር ያለ ጥናት አካሂደዋል። አንዳንድ ግኝቶችም በጽሁፍ መልክ አቅርበዋል። ዶክተር ሀጎስ ጎዲፋይ ይህንንን ጥናት ከማቅረባችን በፊት ኢትዮጵያ ውስጥ ያለው የእናቶች ሞት ሁኔታና ከተለያዩ አመታት ወዲህ ያለው ሂደት የመቀነስም ሊሆን ይችላል፣ የመጨመርም ሊሆን ይችላል። እንዴት ነው የሚገመገመው? ይህንን እስኪ አጥር ባለመልኩ ይንገሩኝ። የእናቶች ሞት በሀገራችን ኢትዮጵያ የነበረበት ሁኔታና አሁን ያለው ደረጃ ብናይ በ1990 በፈረንጆች አቆጣጠር የሚሊኒየም ዲቨሎፕመንት ጎል ከማጽደቃችን በፊት ከአፍሪካ ውስጥ በእናቶች ሞት በከፍተኛ የሚታወቅ አገር ነው የነበረው። በዛን ሰዓት 1400 እናቶች ከ100 ሺህ የተዋለዱ እናቶች የሚሞትበት ሁኔታ ነው የነበረው። ከ1990 እስከ 2015 አካባቢ ብዙ ስራዎች ተሰርተዋል። ይህን ለመቀነስ 75 ከመቶ ለመቀነስ ነበር የታቀደው። በ2015 መጨረሻ ከመቶ ከ1400 ወደ 353 የወረደው ማለት ነው። ይህ ማለት ግን በእቅዱ 75 ፐርሰንት አልቀነስንም ወደ 70 ከመቶ አካባቢ ነው የወረደው። ይህ በጣም ትልቅ ውጤት ነው። ይሁን እንጂ ካስቀመጥ ነው ግብ እና ከተባበሩት መንግስታት ከፈረም ነው አኳያ 75 ፐርሰንት ስላልቀነስን የሚኒየም ልማት ግቡን አላሳካንም። ስለዚህ ኢትዮጵያ በሌሎች የልማት ግቦች ሁሉንም አሳክታለች ማለት ይቻላል በእናቶች ሞት ቅነሳም ቢሆን ወደ ተሻለ ነገር እንደተሸጋገረ ነው የሚያሳየን። ይሁን እንጂ አሁንም ትልቅ ስራ መስራት እንደሚጠበቅብን የሚያሳይ ነገሮችም እንዳሉ ነው የሚያሳየን። ዶክተር ሀጎስ ጎዲፋይ ባለፉት አራት ዓመታት ኢትዮጵያ ውስጥ ዘርዘር ያለ ጥናቶችን በማካሄድ በተለይ ደግሞ አራት ትላልቅ የምርምር ውጤቶችን አካሂደው ጨርሰዋል። ኢትዮጵያ ውስጥ በተለይ ደግሞ አዋጭ ሆኖ የተገኘው የእናቶችን ሞት ለመቀነስ መደረግ ስላለበት ጉዳይ ጥናቱ ላይም ተካቷል። እንደገና ደግሞ እንደ ትልቅ ልምድና ተመክሮም ትግራይ አካባቢ እየተፈጸመ ያለውን ስራም እንደ መነሻነትም ወስዷል። ስለዚህ ይነግሩናል። በእናቶች ሞት ዙሪያን ያጠናሁት እና የእናቶች ሞት ትናንት ዛሬና ነገ በሚል ነው ቲሲሴን የጻፍኩት። አራት ጥናታዊ ጽሁፎችን ያካተተ ጽሁፍ ነው። የመጀመሪያው በዋናነት የእናቶችን ሞት ለመቀነስ ከላይ የሚመጣውን ግምታዊ የሆነ ስሌት በመጠቀም ሳይሆን መጀመሪያ እያንዳንዱን ቤት በደንብ አድርጎ ፈትሾ ያለውን መረጃ በመያዝ ምን ይመስላል የሚለው ነበረ የኔ ጥናታዊ ጽሁፍ። ስለዚህ የተጠቀምኩት ቦቶም አፕሮች ነው። ምክንያቱም ከላይ የሚመጡት ተቀባይነት የላቸውም እንኳን ባንል ግምታዊ ናቸው። ስለዚህ አንዳንዴ ሊያሳስቱ ይችላሉ እና ከታች ያለውን አቅም በመጠቀም በዝርዝር እያንዳንዱን የሞት ሁኔታና ምክንያታቸው ምን እንደሆነ የሞቱበት ምክንያትም ምን እንደሆነ ማወቅ አለብን የሚል ነበር የጻፍኩት። አንደኛው ምንድን ነው ምክንያቱ ከአንድ አካባቢ ወደ ሌላ አካባቢ ይለያያልና፣ በዋናነት የሚመሳሰሉ ነገሮችን ቢኖሩት ግን ከአንድ ክልል ወደ ክልል ከአንድ ሀገር ወደ ሀገር ስለሚለያይ እሱንም ያየሁበት ሁኔታ አለ። ሁለተኛውና ዋናው ደግሞ በክልላችን ውስጥ እንኳን ራሱ ስድስት ወረዳዎች ነበር የወሰድኩት ለጥናቱ ከአንዱ ወረዳ ወደ ሌላ ወረዳ ልዩነት እንዳለ የሚያሳይ ጥናት ሆኖ ነው ያገኘ ነው። ለምንድን ነው ቫሪሽን ሊመጣ የሚችለው የሚለውም ነገርም በደንብ አድርጌ እንዳይና በዛው ልክም ያለውን ችግር ለመፍታት በጣም ጠቃሚ እንደሆነ ነው መጀመሪያ የተገነዘብኩትና በዛም በተለይ ሪሞት አካባቢ ያሉ ወረዳዎች በደንብ ካልተሰራበት፣ ቆላማ አካባቢ ያሉ ወደ ቦርደር አካባቢ ያሉ ወረዳዎች በደንብ ካልተሰራበት የእናቶች ሞት መቀነስ ከባድ እንደሆነ ነው ያየነው ማለት ነው። እና በዚህ በኩል ጥሩ የሆነ ግኝት በዛም የተገኘ ውጤት ብቻ ሳይሆን ከዛም በቀጥታ ያሉትን ችግሮች ለመፍታትም የተሞከረበት ሁኔታ ነው ያለው ማለት ነው። ከዚህ አኳያ ነው የመጀመሪያ ጽሁፍ የሚያሳየው። ሁለተኛው ዋና ምክንያት ሊሆን የሚችለው ምንድን ነው የሚል ከህክምናው አስፔክቱ ሳይሆን ከማህበራዊ አስፔክቱ ምንድን ነው የሚለውም ለማየት ነው። ሁለተኛም ያየሁት እንደሚታወቀው ከታች የኮሚኒቲ ሞቢላይዜሽን ወይ ደግሞ የህብረተሰቡን ንቅናቄ እየተፈጠረ ያለበት ነው ያለው እና በተለይ ከጤና ዙሪያ የተደራጁ ሴቶች የልማት ቡድን አለን። እነዚህ የተደራጁ ሴቶች የልማት ቡድን ከእናቶች ሞት መቀነስ ያላቸው ጥቅም ምንድን ነው የሚለው ነበር ያየሁት። ተደራጅተው እርስ በራሳቸው የሚማማሩ የሚተጋገዙ እናቶች ሶስት እጥፍ ሞት ይቀንሳል ካልተደራጀው የሚል ነው የሚያሳየው ጥናታዊ ጽሁፉ ማለት ነው። ሁለተኛው ባሎቻቸው የሚደግፏቸው እና የማይደግፏቸው እናቶችን ነው የተጠናው። እዚህም የሚያሳየን ተመሳሳይ ነው። በእርግዝና ክትትል ጊዜ፣ በወሊድ ጊዜ የባሎቻቸውን እገዛ ያገኙ እናቶች በሶስት እጥፍ ሞት ይቀንሳል ከማይታገዙት። ከዚህ ጋር ተያይዞ ሌላኛው ሶስተኛው ከአሁን በፊት በበሽታ የተጠቁ እናቶች በተለይ ደግሞ ወባም ሊሆን ይችላል፣ ቲቪ ኤች አይ ቪ፣ የልብ በሽታ ያለባቸው እናቶች ስድስት እጥፍ የመሞት እድል ያጋጥማቸዋል ከሌላቸው ይላል እና ለእነዚህም ትኩረት ያስፈልጋል። ከዛ ሶስተኛው ጽሁፌ በአምቡላንስ አጠቃቀም በተመለከተ ነው። በሀገር ደረጃ 1200 የሚሆን አምቡላንሶች በ2013 ለሁሉም ክልሎች ተከፋፍሏል። እነዚህ አምቡላንሶች በዋናነት እናቶችን የሚደግፉ አምቡላንሶች ናቸው። በወሊድ ጊዜ እናቶችና ህጻናትን የሚደግፉ ናቸው እና እነዚህ አምቡላንሶች ከገቡ በኋላ ምን አይነት ለውጥ ነው እያመጡ ያሉት ከሞት መቀነስ አኳያ የሚል ነበረ ሶስተኛ ጽሁፌ። በተለይ የመሰረተ ልማት የሌላቸው ቀበሌዎችን ወስጄ ካላቸው ጋር ነበረ ያወዳደርኩት። ስለዚህ የሚያሳየን ምንድን ነው አምቡላንስ በትክክለኛው መንገድ የተጠቀሙ ቀበሌዎች አምሳ በመቶ የእናቶች ሞት እንደሚቀንስ ነው የሚያሳየው ጽሁፉ ማለት ነው። ስለዚህ አምቡላንስ እንዲጠቀሙ የግድ መሰረተ ልማትን ማስፋፋት የቴሌኮሙኒኬሽን ኔትወርክም ከመዘርጋት አኳያ በጣም ጠቀሜታ እንዳለው ነው የሚያሳየን እና የእናቶች ውስጥ ሞት ከህክምና ጋር ብቻ የሚያያ ሳይሆን ከሌሎች ሴክተሮችም የሚያያ ስለሆነ ማልቲሴክተራል ሪስፖንስ እንደሚያስፈልገው ነው እዚህ ላይ የሚያሳየን ማለት ነው። እንግዲህ ዶክተር ሀጎስ ጎዲፋ ኢትዮጵያ ውስጥ በጣም ብዙ ምሁራን የተለያዩ ጥናቶችን እያካሄዱ በጽሁፍ ደረጃ ይዘጋጅና ያን ጽሁፍ ግን በአገር በቀል ቋንቋ ተዘጋጅቶ ወደ ታች ወደ ህዝቡ ወደ ተማሪዎች ሲደርስ አናይም። አሁን የእርሶ መጽሐፍ እንዴት ነው ወደ ህዝቡ እንዲደርስ እያሰቡ ያሉት? በእንግሊዝኛ ነው አሁን ያለው። ስለዚህ ይሄ በትግርኛ ና በአማርኛ ይተረጎማል። አሁን ትግርኛውን እየጀመርኩት ነው ያለሁት። በቀጣይም በአማርኛም ተተርጉሞ ወደ ታች የሚወርድበት ሁኔታ ወደ ጤና ተቋሞች የሚወርድበት ሁኔታ በየደረጃ ያለ አመራርም ይሄን ውጤት አይቶ ከታች ያለውን እንቅስቃሴ በደንብ እንዲያጠናክር የምናደርግበት ሁኔታ ለመፍጠር ያግዛል የሚል እምነት ስላለኝ በዛ በደንብ አርገን እንዲጠናከር እንደ ጤና ጥበቃ ተነጋግረን ወደ ታች የሚወርድበት ሁኔታ እንፈጥራለን የሚል እምነት ነው ያለኝ። ዶክተር ሀጎስ ጎዲፋይ በጣም ነው ማመሰግኖት። እንኳንም ደስ አሉት። እኔም አመሰግናለሁ። አድማጮች፣ ስርጭታችን መጠናቀቁ ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 በ22 እና በ5 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነውን የአንድ ሰዓት ፕሮግራም እዚህ ላይ አበቃን። አስተናጋጆቻችሁ ሰለሞን ክፍሌና አሉላ ከበደ ከአቀናባሪያችን ንጉሥ ታምሬና ከቴክኒክ መሐንዲሱ ወድሬስ ገስ ጋር በዚሁ እንሰናበታለን። በምትሰሙት የጎሳዬ ተስፋዬ የግድ ሰው ነው ታዲያ የምንለያችሁ። ትግርኛ ስርጭት ይከተላል። መልካም ምሽት። በእኛ በኩል ደህና እደሩ። Geh gar, denn im